የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተዘጋጀን የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በሕግና ፍትህ ጉዳዮችና በከተማ ጉዳዮች ቋሚ ኮሚቴ ተጠርቶ የነበረው የሕዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባ አንገብጋቢ ጉዳይ እያለ በዚህ ላይ አንወያይም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ መተላለፉን የፓርላማው አባላት ለአሜሪካ ድምፅ ገልጸዋል። በተጨማሪም የአዋጁ ረቂቅ በህዝብ ውይይት ሳይደረግበት ሊጸድቅ አይገባም ተብሏል። ከቋሚ ኮሚቴዎቹ ሰብሳቢ አንዱ ጥያቄው ተገቢ በመሆኑ ውይይቱ ለሌላ ጊዜ ተላልፏል ብለዋል። ጽዮን ግርማ ዝርዝር አላት። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተረቀቀው ረቂቅ አዋጅ ከሚኒስትሮች ምክር ቤት ወደ ህዝብ ተወካዮች ምክር ቤት የተመራው በ2009 ዓ ም መጨረሻ ላይ ነበር። ምክር ቤቱም ለህግና ፍትህ ጉዳዮችና በተባባሪነት ደግሞ ለከተማ ልማት ቋሚ ኮሚቴ መርቶት በይደር ነበር እስካሁን የቆየው። የምክር ቤት አባላቱ ለአሜሪካ ድምፅ እንደተናገሩት ዛሬ አርብ ታህሳስ 13 2009 ዓ ም የተጠራው ውይይት ከቀደሙት የቀጠለና በቋሚ ኮሚቴዎቹ አማካኝነት ለይፋዊ ውይይት የተጠራ ስብሰባ ነበር። ኦህዴድን ከምዕራብ ሀረርጌ ሀብሮ ወረዳ ወክለው በምክር ቤቱ የሚገኙት ወይዘሮ ኪሚያ ጁንዲ ለአሜሪካ ድምፅ እንደተናገሩት አባላቱ ሁለት ምክንያቶችን ጠቅሰው ውይይቱ ሊቀጥል አይገባም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ ተራዝሟል። አንደኛው ምክንያት በረቂቅ አዋጁ ላይ ህዝብና የሚመለከታቸው አካላት በሙሉ ሊወያዩበት ይገባል የሚል ነው። ሁለተኛው ደግሞ በዋናነት አሁን ያለንበት ሁኔታ በተለይ በኦሮሚያ ክልል ውስጥ አሁን ያለው ሂደት ህዝብ ተፈናቅሎ ግማሽ ህዝብ መሬት ላይ ውጭ ቁጭ ብሏል። በየቀኑ ሰዎች እየሞቱ ነው። አሁንም ቢሆን ችግሮች አልተቋረጡምና በአንገብጋቢነት እና አዋጅ አስፈላጊ ሆኖ ቢታመንበትም ከተመራም ጊዜ ወስዷል። ሆኖም ግን በአሁን ጊዜ ውስጥ ቅድሚያ የሚሰጠው ዋናው የሰላም ጉዳይ እና የተጎዳው ህዝብ ጉዳይ መሆን እንዳለበት ከቤቱ አስተያየቶች ተሰጥተዋል። በዚህ መልክ ጥያቄ ከቀረበ በኋላ ነው። ሌላው ደግሞ ውይይቱ መቀጠል አለበት የሚል አስተያየቶችን ተጽባርቆ ነበረ። ሆኖም ግን አሁን ሂደቱንም ተከትሎ መወያየት ያለበት አካላቶችም ከተወያዩበት በኋላ የራሳቸውን ግባት ከሰጡ በኋላ በየደረጃው ያለው የህብረተሰብ ክፍል ውይይት አካሄዱበት ለግባት ከተወሰደ በኋላ ለምክር ቤት አባላትም ቀርቦ የምክር ቤት አባላትም ውይይት እንደሚያደርጉበት ተስማምተንበታል። ዘጠና ዘጠኝ በመቶ የገዢው ፓርቲ አባላትን የያዘው አምስት መቶ አርባ ሰባት መቀመጫዎች ያሉት የኢትዮጵያው ምክር ቤት ኦሮሚያ ክልል አንድ መቶ ሰባ ስምንት መቀመጫ፣ አማራ ክልል አንድ መቶ ሰላሳ አራት የደቡብ ብሔር ብሔረሰቦችና ህዝቦች አንድ መቶ ስምንት ትግራይ ክልል ሰላሳ ሰባት አዲስ አበባ ሀያ ሶስት ና ቀሪው ስልሳ ሰባት ደግሞ በአጋር ድርጅቶቹ የተያዘ ነው። ይህ ምክር ቤትና አባላቱ ከዚህ ቀደም እጅ ከማውጣት ባለፈ የሚፈይደው ነገር የለም በሚል ለትችት የተጋለጠ ምክር ቤት ሆኖ መቆየቱ ይታወሳል። የምክር ቤቱ የከተማ ልማት፣ ቤቶችና ኮንስትራክሽን ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ፉፋ ድልጌሳ የዛሬውን ስብሰባ ከጠሩት ኮሚቴዎቹ የአንዱ ተወካይ ሲሆኑ በጉዳዩ ዙሪያ ማምሻውን አነጋግራቸዋለሁ። ያ ወቅት የተነሱ ጉዳዮች ምንድን ነው? አዋጁ እዚያ አልተወያየበትም እና እዚህ መዋየት አለበት የሚል ጥያቄ ተነስቶ ነበር። ቋሚ ኮሚቴ አባላትም አቋምም ይሄ ነበር። ከዚህ ያልተወያየበት አዋጅ ወይም ረቂቅ አዋጅ አዋጅ ነው ልጠቃ አይችልም። ስለዚህ ህዝብ መዋየት የግድ ነው። የምመጣ ረቂቅ አዋጅ ላይ ህዝብ መዋየት አለበት የህዝቡን ተጠቃሚነት የሚያረጋገጥ መሆን አለበት የምል ቋሚ ኮሚቴ አባላትም ቋሚ ኮሚቴ እንደ ቋሚ ኮሚቴ አቋም ይዞ የህዝብ ወይት ማድረግ አለበት የምል ላይ በስተን ነበር። በዚህ መሰረት ዛሬ ሂሪንግ ጠራም ማለት ነው። ከዚ ቀጥሎ ያለው ፕሮሲጀሩ ሂሪንግ ነው፣ የህዝብ ይፋዊ ውይይት ማለት ነው። ዛሬ የህዝብ ይፋዊ ውይይት በዚህ መሰረት ዛሬ ጠርተን ነበር። በዚህ በፋ ውይይቴ ላይ የተነሳው ምንድን ነው? እዛ ተወያይበትምና ሂሪንጉ ከአካሄደ በኋላ እዚህ ሳይወያይበት ይህ አዋጅ ይጸድቃል የሚል ባለድርሻ አካላት ያላቸው ስጋት ነው ያቀረቡ። ዛሬ ማለት ነው ያነጋገርናቸው የህዝብ ተወካዮች ምክር ቤት አባላት ግን ከተነሱ ጥያቄዎች አንዱ ቅድሚያ ሊሰጣቸው የሚገባ አንገብጋቢ ጉዳዮች አሉ። ከነሱም አንዱ እንደ መፈናቀል፣ ሞት የመሳሰሉ ነገሮች በኢትዮጵያ እየተከሰቱ ነው እና እነሱ ቅድሚያ ሊያገኙ ይገባል የሚልም ሀሳብ ማንሰታቸውን ገልጸውልናል። በእርግጥ ያለ ጉዳይ ትክክል ነው ቅድማ መስጠት የነበረበት ያለው ጉዳይ ላይ ነው። ህዝቡ ተፈናቅለዋል፣ ሞት የመደረገበት ሁኔታዎች ይኖራሉ። የተለያዩ ጉዳዮች በሀገራችን ውስጥ ያለው ጉዳይ ትክክል ነው። አጀንዳ ወቅታዊ ነው ወይስ ወቅታዊ አይደለም? የምለው ነገር ሌላ ጉዳዩ ነው። ሊቆይ ጥሩ ነበር እኔ የምለው ማለት ነው አንዱ የህዝብ ጥያቄ ነው ስለሆነ በፍጥነት እኛ ጋም ስለቆየ የህዝብ ይፋ ውይይት ተደርጎ እንድፀድቅ ምክር ቤቱ ስለፈለገ ነው ወደዚህ ወደ ሼሪንግ የገባ ነው። አዎ ወደ ሼሪንግ ስንገባ የባለድርሻ አካላትና ወደ ሼሪንግ ተሳታፊዎች ባለድርሻ አካላት እያቀረቡት ሃሳብ ትክክል ስለሆነ ይህንን ተቀብለን ለወደፊቱ የህዝብ ውይይት ካደረግን በኋላ ይፋ ውይይት አድርገን እንድጠቅ ነው የተወሰነ ነው ተደጋጋሚ ያነሱት የህዝብ ውይይት የሚል ነገር ነው። ነገር ግን እንግዲህ ፓርላማው አብላጫውን ድምጽ ዘጠና ዘጠኝ በመቶውን የገዥው ፓርቲ ኢህአዴግ አባላት ያላችሁበት የህዝብ ተወካዮች ምክር ቤት ነው። በተደጋጋሚ በዚህ ምክር ቤት አንደኛ ፓርላማው በአግባቡ ተወያይቶ ስራውን አይሰራም በሚል ይተቻል። ሁለተኛ ደግሞ የህዝብ ውይይት ሲባል ይፋዊ የሆነ ሁሉንም አካላት ያሳተፈ የህዝብ ውይይት እየተደረገበት አይደለም አዋጅ የሚጸድቀው በሚልም በተደጋጋሚ ሲተች ቆይቷል። ይሄ ረቂቅ አዋጅም በህገ መንግስቱ ላይ ከተቀመጠ ሀያ ስድስት አመት ሆኖታል። ከሀያ ስድስት አመት በኋላ ነው ተነስቶ ውይይት የሆነው። ይሄ ራሱ አንዱ ማሳያ ሊሆን ይችላል። አንድ ነገር ከተቀመጠ ከሀያ ስድስት አመት በኋላ መነሳቱና የህዝብ ውይይት ሲሉ እነዚህ ነገሮች እንዴት ያዋቸዋል ህዝብ እስከዛሬ ድረስ መልካም አስተዳደር ብለው ከጠቀሱት ነገር አንዱም ችግር በሚወጡት አዋጆች እና ህጎች ላይ የህዝብ ውይይት አለመደረግ ነው በሚል የሚተቻል እና አሁን የህዝብ ውይይት ሲሉ እንደው ከዚህ ቀደም ህዝብ የተወያየባቸው አዋጆች ይጸድቃሉ የሚል መንፈስ ያለው አስተያየት ይመስላል እና የሚሰጡት አስተያየት እዚህ ላይ እንደ ምንድን ነው የሚሉት። አንደኛ አንድ ረቂቅ አዋጅ ሲረቀቅ አረቃቂ አካል አለ። አረቃቂ አካሉ መነሻን ሲያዘጋጅ እዚህ ውይይት እንድደረግበት ይደረጋል። መጀመሪያ ነው ማለት ነው። እዚህ ውጭ ከተደረገበት በኋላ ረቂቅ አዋጅ ላይ ህዝቡ አዳብረው ሚኒስትሮች ምክር ቤት ይቀርባል። ሚኒስትሮቹ ምክር ቤት ደግሞ ይህንን አይቶ ህዝብ ተወካዮች ምክር ቤት ፈትሾ እንዲያጨርቅ ነው የሚያደርገው፣ ወደዛ ነው የሚመራ ማለት ነው። ስለዚህ ከዚህ በፊት የጸደቁ አዋጆች ይህንን ተከትሎ ነው ስናደርግ የነበረው። በዚህ መሰረትን ነው። አስረጂዎች እንጠራለን፣ ሄድንግ እንጠራለን። መስተካከል የሚገቡ ጉዳዮች እንዲስተካከሉ ይደረጋል። መቅረት የሚገባቸው ጉዳዮች ደግሞ እንዲቀሩ ይደረጋል። የህዝብ ግብዓት እንጠቀምበታለን ማለት ነው። ይሄ ስላለ ነው እኮ አሁን አዋጁ ህዝብ እንዲወያይበት ወዳላ ህዝብ እንዲወያይበት ያደረግ ነው። ተገቢ ውይይት ከዚህ በፊትም ቢሆን ተገቢ ውይይት ተደርጎ ያውቃል ወይ? ከዚህ በፊትም በነበሩት አዋጆች ላይ ተገቢ የህዝብ ውይይት ተደርጎ ያውቃሉ ወይ? በምን መልኩ ነው የሚደረገው? እንግዲህ ፓርላማው ክፍት ነው ወይ? ስለዚህ ሰዎች ይሳተፉበታል ወይ? ይሄ እኮ ትችት ሲቀርብበት የነበረ ጉዳይ ነው። በጣም አጨቃጫቂ የሆነ፣ የህግ ባለሙያዎች ሳይቀሩ አስተያየት ሲሰጡበት የነበረ ጉዳይ ነው እና ምን አሁን ፓርላማው መለወጥ እያሳየ ነው ማለት ነው። አይ እኔ የምነግርሽ ያለው ነገር ምንድን ነው፣ የእግ አጸዳደቅ ፕሮሲጀሩ ነው የነገርኩሽ ያለው ሌላ ነገር አይደለም። ይሄ ሙሉ ነው ሙሉ አይደለም ሌላ ጉዳይ ነው። ጥራት አለው ጥራት የለውም የሚል ነገር ሌላ እንትን ሊሆን ይችላል ሁሉ የሚወጣ ሕጎች ጥራት አላቸው የላቸውም የሚል ነገር አሁን መልስ መስጠት አልችልም። እርሶ ግን ምን ይላሉ? እንደ አንድ የምክር ቤት አባላት አካሄዱን እየነገሩ ነው። አካሄዱ ተጽፎም አለ። እንደ አንድ የምክር ቤት አባላት እስካሁን በነበረን ቆይታ አድርገነዋል ወይ? አካሄዱን በትክክል ፈጽመዋል እያሉ ነው ወይስ? አዎ በትክክል በምክር ቤቱ የተቀመጠውን አሰራርና ደንብ ተከትለን እያከናወን የሚገኙ ነበር። አቶ ፉፋ አሰራሩን ጠብቀን እየሰራን ነው። እሺ አቶ ፉፋ እንግዲህ እንዳሉት አሰራሩን ጠብቀን እየሰራን ነው ብለዋል። እንደው አሰራሩን ጠብቃችሁ ስትሰሩ ከቆያችሁ ይሄ ረቂቅ አዋጅ መውጣት የነበረበት ከሀያ ስድስት አመት በፊት ነው። ህገ መንግስቱ ላይ ከሰፈረ ሀያ ስድስት አመት ሆኖታል። ከሀያ ስድስት አመት በኋላ ረቂቅ አዋጅ ወጥቶ እሱ ላይ ውይይት ይደረጋል አይደረግም የሚሉ ጉዳዮች ናቸው እየተነሱ ያሉትና አሰራሩን ጠብቃችሁ ከሰራችሁ ለምን ይሄን ያህል ጊዜ ቆየ? የሀያ ስድስት አመት መቆየቱማ በተለያዩ ምክንያት ሊሆን ይችላል። አሁን ይህንን መልስ መስጠት አልችልም። ለምን ሀያ ስድስት አመት ቆየ የምለውን ነገር እንደ ግለሰብ ይህንን ለመመለስ ይከብደኛል። መቆየቱ ትክክል ነው ትክክል አይደለም ስጠየቅ ነበር። ይህንን ተዘጋጅቶ አረቃቂው አካል አዘጋጅቶ መቅረብ ነበረበት ለምክር ቤቱ ለምክር ቤቱ ቀርቦ ምክር ቤቱ አናጸድቅም አላለ። ስለዚህ ተጠያቂ የሚሆነው ምንድን ነው እንደ መንግስትም ሊሆን ይችላል ባይዘወይ። ስለዚህ አሁን ይህንን ሀይል የቆየበት ሂደት ለመግለጽ ይከብደኛል ማለት ነው። በአራት የብሔር ድርጅቶችና በአጋር ድርጅቶቹ አማካኝነት በኢህአዴግ አባላት የሚመራው የህዝብ ተወካዮች ምክር ቤት አባላት በሀገሪቱ የተከሰቱ ባሉት ችግሮች ዙሪያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀርበው ያነጋግሩን፣ ጉዳዩም እልባት ያገኝ ማለታቸውን በትላንትናው ምሽት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ